ጤናና አካባቢ የወባ በሽታን ማጥፋት እንደሚቻል። በጎ ዜና የኤችአይቪ ተህዋሲ ስርጭት ዳግም የመስፋፋት አዝማሚያ ስጋትም የተሰማው ከቀናት በኋላ በምንሸኘው ጎርጎሮሳዊ ዓመት 2016 ነው የዓለም የሙቀት መጠን እንዳይጨምር እርምጃ ለመውሰድ ፓሪስ ላይ የተስማማው ዓለም። የአየር ንብረት ለውጥ የለም የሚሉት ቱጃሩ ዶናልድ ትራምፕ የአሜሪካ አርባ አምስተኛ ፕሬዚዳንት የመሆናቸውን ዜና ሲሰማ የተደናገጠውም በዚሁ አመት ነው። ጤና ይስጥልኝ፣ የዝግጅታችን ተከታታዮች እንደምንሰነበታችሁ። ሁለት ሺ አስራ ስድስት በርካታ ሌሎች ክንውኖችንም አስተናግዷል። ለጥቂት ደቂቃዎች ዋና ዋናዎቹን ለመቃኘት አብረን እንቆይ። በዓለማችን 1.8 ሚሊየን የሚሆኑ ሰዎችን ለሙሉ ወይም ከፊል አይነ ስውርነት የዳረገውን አይነማዝ ወይም ትራኮማን ጨምሮ ሌሎች የተዘነጉ ያላቸው 17 በሽታዎችን እስከ መጪ ጎርጎሮሳዊ ዓመት 2020 ድረስ ፈጽሞ ለማጥፋት ካልሆነም በቁጥጥር ስር ለማድረግ ማቀዱን የዓለም የጤና ድርጅት ያሳወቀው ከአምስት ቀናት በኋላ አሮጌ በምንለው በ2016 ዓመተ ምህረት ነው። ሳይት ሴቨር የተሰኘው ዓለም አቀፍ መንግስታዊ ያልሆነ ድርጅት አካሄደው የተባለው አንድ ቅኝት ኢትዮጵያ ውስጥ በአይነማዝ የተጠቁ ሰዎች ቁጥር በአሳሳቢ ደረጃ እየጨመረ ነው ማለቱ አይዘነጋም። ይህም በመጥቀስ ባለፈው መጋቢት ወር ያነጋገር ናቸው በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ በአይነ ሕክምና ክፍል ረዳት ፕሮፌሰር የሆኑት ዶክተር ትልቅ ሰው ተሾመ የአይነማዝ በኢትዮጵያ ዋነኛ አይነ ስውርነት መንስኤ መሆኑን ቢገልጹም ቁጥሩ እየጨመረ ነው ለማለት ግን ያዳግታል ብለውን ነበር የተለያዩ ጥናቶች አሁን እየተደረጉ የችግሩን መጠን ለማወቅ ተችሏል እንጂ ይሄ በሽታ ከበፊትም ጀምሮ በስፋት የተንሰራፋባቸው የኢትዮጵያ አካባቢዎች እንዳሉ በአይን ህክምና ላይ የሚሰሩ ማንም ጤና ባለሙያ የሚያውቀው ነው ቁጥሩ እየጨመረ መጥቷል ብሎ ለማለት ግን ያስቸግራል ክትባትም በሰፊው የማዳረሱ እርምጃ የህጻናት ሞትን በመቀነስ ረገድ ከፍተኛ ሚና እንዳለው በማሳሰብ አገልግሎቱን ማስፋፋት እንደሚገባ ዩኒሴፍ ያሳሰበውም በዚሁ ዓመት ነበር። ከአፍሪቃ የልጅነት ልምሻን ፈጽሞ ማጥፋትን ጨምሮ በርካታ ስኬቶች መመዝገባቸውን በኩፍኝ ምክንያት ከሚሞቱትም 86 በመቶውን ማዳን መቻሉ ትልቅ እርምጃ መሆኑን በመግለጽ ይህ ቢሆንም ግን አሁንም ከአምስት ልጆች አንዱ ክትባት እንደማያገኝ በዩኒሴፍ ኒውዮርክ የክትባት ጉዳዮች ዋና አማካሪ ዶክተር ሮቢን ናንዲ ለዝግጅት ክፍላችን በዚሁ በ2016 ዓ.ም መጋቢት ወር ገልጸው ነበር። ኢትዮጵያ ውስጥ በተለያዩ ጊዜያት በተለያዩ አካባቢዎች አጣዳፊ ተቅማጥና ተውከት በምህጻሩ አተት በመባል የሚታወቀው የጤና ችግር መከሰቱ ተነግሮ ሊወሰዱ የሚገቡ ጥንቃቄዎች በሀገር ውስጥ መገናኛ ብዙሃን ጭምር ሲተላለፉ የነበረበት ዓመትም ነው ተሰናባቹ 2016። ኤች አይቪ ኤድስ በመላው ዓለም በሰው ልጆች ላይ ያደረሰውን ከፍተኛ ጉዳት ለመቀነስ ባለፉት ዓመታት የተጠናከረ ዘመቻ በመካሄዱ ውጤት መታየቱን በዘርፉ የተሰማሩ ባለሙያዎች ሲናገሩ ተደምጧል። ሆኖም ከጥቂት አመታት ወዲህ ቅስቀሳና ትምህርቱ እየተቀዛቀዘ በመምጣቱ የኤች አይቪ ስርጭት እንዳይባባስ እያሰጋ መሆኑን በዚሁ አመት ተሰምቷል። በአዎንታዊ መልኩ ከተሰሙ ጤና ነክ ዜናዎች ዋነኛው በቀጣይ አራት ዓመታት ውስጥ የወባ በሽታ ፈጽሞ ሊጠፋባቸው የሚችሉ ሀገራት የመኖራቸው ብስራት ነው። የዓለም የጤና ድርጅት አልጄሪያ፣ ቦትስዋና፣ ኬፕ ቨርዴ፣ ኮሞሮስ፣ ደቡብ አፍሪካ ና ስዋዚላንድ እስከ ጎርጎሮሳዊ 2020 ዓ ም ድረስ ወባን ፈጽመው ማጥፋቱ ሊሳካላቸው እንደሚችል ተናግሯል። የዚህ ዓመት የዓለም የወባ ቀን ሲታሰብ መሪ ቃል የነበረው ወባን ፈጽመን እናጥፋ የሚለው ነው። በመላው ዓለም በወባ ምክንያት ከሚቀጠፈው የሰው ህይወት ዘጠና በመቶ የአፍሪቃውያን መሆኑን የዓለም የጤና ድርጅት በየጊዜው ይፋ ያደርጋል። በሽታውን የምታስተላልፈው የወባ ትንኝ መድኃኒቶችን መላመድ መጀመሯ ችግሩን ውስብስብ ሊያደርገው እንደሚችል እየተነገረ ባለበት በዚህ ወቅት የዶሮ ጠረን የወባ ትንኟን እንደሚያባርርም በዚሁ አመት ተሰምቷል። በምዕራብ አፍሪካ ሀገራት ተስፋፍቶ ከ11 ሺ ሰዎች በላይ የፈጀው የኤቦላ ወረርሽኝ ከሁለት አመት ተመንፈቅ በኋላ ስጋትነቱ ማብቃቱ የተነገረው በ2016 ዓመተ ምህረት አጋማሽ ላይ ነው። በመጨረሻ ከወረርሽኙ ነጻ የሆነችው ሀገር ላይቤሪያ ናት። የወረርሽኝ ጉዳይ ከተነሳ የዚካ ተህዋሲ በላቲን አሜሪካን ሀገራት በወረርሽኝ መልክ የተከሰተው በዚሁ ዓመት ነው። በተለይ በብራዚል መስፋፋቱ ሲነገር የነበረው የዚካ ተዋሲ ለሪዮ ኦሎምፒክ እንቅፋት ሊሆን ተቃርቦ እንደነበር አይዘነጋም። ባለፈው ህዳር ወር ነው የዓለም የጤና ድርጅት ዚካ በወረርሽኝነት እንደማያሰጋ ያስታወቀው። አፍሪካ በከፍተኛ የደም ግፊት የሚሰቃዩ በርካቶች ያሉባት ክፍለ ዓለም መሆኗም በዚሁ ዓመት መገባደጃ ላይ ተሰምቷል። ለሁለቱም አመት እንደ ቀደምት አመታት ሁሉ በተለያዩ አካባቢዎች የተፈጥሮ አደጋዎች ተከስተውበታል። 117 ሰዎችን የገደለው ደቡብ ታይዋንን የመታው በሬሽተር ስኬል 6.4 የተመዘገበው የመሬት መንቀጥቀጥ እንዲሁም 670ዎችን የፈጀው 7.8 የተመዘገበው የኤኳዶሩ የመሬት ነውጥ ከእነዚህ ውስጥ ይጠቀሳሉ። በቀናት ልዩነት ደጋግሞ ደቡብ ጃፓንን የመታው በሬሽተር ስኬል 7.3ና 6.5 የደረሰው የመሬት መንቀጥቀጥም የ50 ሰዎችን ህይወት ነጥቋል። በዚህ አመት የመሬት መንቀጥቀጥ የደጋገማት ጣሊያን በሬስተር ስኬል አንዴ ስድስት በሌላ ጊዜ ደግሞ ስድስት ነጥብ አምስት በደረሰው ነውጥ በማዕከላዊ ግዛቷ የሚገኙ በርከት ያሉ ከተሞች ተጎድተዋል። የመጀመሪያው ለሶስት መቶ ሰዎች ሞት ምክንያት ሆኗል። ለሁለተኛ ጊዜ የደረሰው ከሰላሳ ስድስት አመታት ወዲህ ከባዱ ነው ቢባልም የሰው ህይወት ግን አልተጎዳም። ህዳር መጨረሻ ላይ የኢንዶኔዥያዋን አቼ ክፍለ ሀገር የመታው የመሬት መንቀጥቀጥ አንድ መቶ አንድ ሰዎችን ሲገድል ከሰማኒያ ሺህ የሚበልጡትን ከመኖሪያቸው አፈናቅሏል። ከዚህ ሌላ ካናዳ በደቡብ ምዕራብ ፎርት መክመሪ ውስጥ የተነሳ ሰደድ እሳት ሁለት ሺ አራት መቶ ቤቶችና ህንጻዎችን በማውደም በርካቶችን ከአካባቢው አሰድዷል። ደኑን እያጋየ አምስት መቶ ዘጠና ሺህ ሄክታር ያካለለውን ይህን እሳት ለመቆጣጠር ሳምንታት ፈጅተዋል። ኢትዮጵያን ጨምሮ የአፍሪቃ ቀንድ አካባቢና የደቡብ አፍሪቃ ሀገራት ለከፋ ድርቅ የተጋለጡበት ዓመትም ነበር ተሰናባቹ ጎርጎሮሳዊ ዓመት 2016። ድርቁ ከአምስት እስከ ሰባት ዓመታት እያሰለሰ በሚከሰተው ኤሊኞ በተሰኘው የአየር ጠባይ መለዋወጥ ምክንያት መባባሱ ነው የሚነገረው። በጎርጎሮሳዊ 2015 ዓ ም ህዳር መጨረሻ ፓሪስ ላይ ከተካሄደው የተባበሩ መንግስታት ድርጅት የአየር ንብረት ለውጥ ተከታታይ ጉባኤ የተገኘው አዎንታዊ ስምምነት በ2016 ዓመተ ምህረት በአብዛኞቹ የመንግስታቱ አባል ሀገራት ተቀባይነት እያገኘ ተፈርሟል። ከዚህ ቀደም በነበሩት ዓመታት እንደተካሄዱት የአየር ንብረት ለውጥ ተመልካች ጉባኤዎች ብዙም ባይወራላቸውም ስምምነቱን ወደ ተግባር ለመለወጥ የሚያስችሉ መግባባቶች የታዩባቸው ጉባኤዎች በዚህ ዓመትም ተካሂደዋል። ከፓሪሱ ጉባኤ ቀጥሎ እዚህ ጀርመን ቦን ከተማ ባለፈው ግንቦት ወር ላይ የመጀመሪያው ጉባኤ ሲደረግ የተባበሩ መንግስታት ድርጅት የአየር ንብረት ለውጥ መድረክ ዋና ጸሐፊ ክርስቲያና ፊገርስ ፓሪስ ላይ የደረሰው ስምምነት እውን እንዲሆን የሁሉም ተሳትፎ እንደሚያስፈልግ አሳስበዋል። ዛሬ ለሁላችን የተለየ ዘመን መሆኑን የሚያመለክት ዕለት ነው። ፓሪስ ላይ የደረሳችሁ ስምምነት ታሪካዊ ስኬት ሆኖ ተመዝግበዋል። በእርግጥም ነው። አሁን ሁላችሁም ያ እውን እንዲሆን የጋራ ራያችሁ መሆኑን ለማሳየት መስራት ይኖርባችኋል። ከባቢ አየርም በስውር የሚበክሉ አውቶሞቢሎችን ለገበያ በማቅረብ ከፍተኛ ካሳ ለመክፈል የተገደደው የአንጋፋው መኪና ፋብሪካ ፎልክስቫገን ባለቤት የሆነችው ጀርመን በኤሌክትሪክ ኃይል የሚንቀሳቀሱ ተሽከርካሪዎችን በብዛት ለመጠቀም እንቅስቃሴዋን በይፋ መጀመሯን በዚህ አመት ነው ያሳወቀችው። ጀርመን የዓለማችንን ከባቢ አየር በግንባር ቀደምትነት በመበከል ከሚጠቀሱት ሀገራት መካከል ባትሆንም በ2013 ዓመተ ምህረት ወደ ከባቢ አየር ከተለቀቀው የካርቦን ዳይኦክሳይድ መጠን 2.40 በመቶውን ድርሻ መያዟ ተመዝግቧል። ቀዳሚዋ ቻይና 29.10 በመቶ፣ ተከታዩዋ ዩናይትድ ስቴትስ ደግሞ 15 በመቶውን ይወስዳሉ። በዚሁ አመት መስከረም ላይ ነበር በርካታ ሀገራት ፓሪስ ላይ የተደረሰውን ስምምነት መቀበላቸውን በፊርማቸው ያረጋገጡት። ብዙም ሳይቆይ ማራካሽ፣ ሞሮኮ ላይ አመታዊው የአየር ንብረት ተመልካች ጉባኤ እየተካሄደ የአየር ንብረት ለውጥ መኖሩን አላምንም የሚሉት ቢሊዮነር ዶናልድ ትራምፕ በአሜሪካኑ ምርጫ አሸንፈው ፕሬዝዳንት የመሆናቸው ዜና ሲሰማ በተስፋ መንቀሳቀስ የጀመረውን ስብስብ አደናገጠ። በዚህ ምክንያት ይመስላል የማራካሹ የአየር ንብረት ለውጥ ጉባኤ የበፊቶቹን ያህል ትኩረት ያላገኘው። በካናዳው ካልጋሪ ዩኒቨርሲቲ የአካባቢ ተፈጥሮ ዘርፍ ተባባሪ ፕሮፌሰር እና ተመራማሪ የሆኑት ዶክተር ጌታቸው አሰፋ የአሜሪካኑ ምርጫ ያልተጠበቀው ውጤት መገናኛ ብዙሀኑን በዚያ ላይ እንዲያተኩሩ ቢያደርግም ጉባኤው ግን ያለመውን አከናውኗል ነው የሚሉት። አሳሪም ባይሆን ዓለም አቀፍ ሕግ የሆነው ልክ ከሞሮኮ ጉባኤ በፊት ባሉት ቀናት ውስጥ ነው እና ልክ ግን ጉባኤው በተጀመረ በአንደኛው ነው በሁለተኛው ቀን ነው እንግዲህ የአሜሪካ ምርጫ ውጤት የታወቀው እና ያ የራሱን ከፍተኛ ጥላ አጥልጦበታል። ለምን አልተጠበቀም? ውጤቱ እንደዚህ ይሆናል የሚል እና የአሜሪካ የልኡካን ቡድንም ሲዘጋጅ የነበረው ወደ ሞሮኮ ለመሄድ ሌላውም ሀገር የሄደ የነበረው በቅነሳ ቃል ኪዳኖቹ አተገባበር ላይ በፓሪስ ስምምነት ዝርዝር አተገባበር ላይ እና እንዲሁም ደግሞ በተለይ ለታዳጊ ሀገሮች ወደ ንጹህ ቴክኖሎጂ ሽግግር የሚያስፈልገው የገንዘብ መጠን እንደዛ ላይ ብዙ ስራ ለመስራት ነበረ። እንደዛም ሆኖ ያው በዓለም ዜና አውታሮች ትኩረት የሳበው የእሳቸው መመረጥ ስለሆነ ጉባኤው ተገቢውን ትኩረት አዎ፣ ልክ ነው፣ አላገኘም። ይሁን እንጂ ከሰባ አጀንዳ ብዙም አራቀም። የተወሰኑት ዝርዝሮች በተለይ በአሜሪካ በኩል ያው ምንም ቃል መግባትም ይሁን የተለያዩ ነገር ማድረግ ስለማይችሉ የተወሰነ ራሱ ተጽዕኖ አሳድረዋል፣ ግን የሚቀጥለው ጉባኤ ላይ ግልጽ የሆነ ነገር ስለሚኖር ለዛ በይደር የቆዩ ነገሮች አሉ። ለአካባቢ ተፈጥሮ በምታደርገው ጥንቃቄ ምክንያት የዚህ ዓመቱን የካርቦን ንግድ ጉባኤ ሩዋንዳ አስተናግዳለች። ለሶስት ቀናት የተባበሩ መንግስታት ድርጅት የአየር ንብረት ለውጥ ተከታታይ መድረክና በሩዋንዳ የአካባቢ አስተዳደር ባለስልጣን አስተባባሪነት በተካሄደው በዚህ ጉባኤ ከስድስት መቶ የሚበልጡ ተሳታፊዎች የተገኙ ሲሆን በመድረኩም ሩዋንዳ የከባቢ አየርን ብክለት ለመቀነስ የምትወስዳቸውን እርምጃዎችና ተሞክሮዎቿን አካፍላለች። አድማጮች ከብዙ በጥቂቱ በሚሰናበተው ጎርጎሮሳዊ ዓመት በጤናና በአካባቢ ተፈጥሮ ዘርፍ የተከናወኑትን መለስ ብሎ ለመቃኘት የሞከረው ጥንቅር በዚሁ አበቃ። መጪው ጎርጎሮሳዊ 2017 ዓ ም ይዞ የሚመጣውን ለማየት እድሜ እየተመኘን በዚሁ እንሰናበት ሸ እየለገሰነኝ ሰላም ሁኑ።